ዊ ምርጫ ቦርድ በሶማሌና ሀረሪ ክልሎች እንዲሁም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የምዕራብ ኦሮሞ ዞን ኦሞዞን መስከረም ሀያ ለሚካሄደው ምርጫ የመራጮች ምዝገባ መጀመሩን አስታወቀ። በመስከረም ሀያው ምርጫ አብዛኛው መራጭና ተወዳዳሪ በሚገኝበት የሶማሌ ክልል የሚወዳደረው ኢዜማ በምርጫ ቦርድ ላይ ያሉትን ቅሬታዎች አቅርቧል። ፓርቲው ባቀረበው አቤቱታ አስቀድሞ የተበተኑ የምርጫ ካርዶችን ዋጋ ለማሳጣት አዲስ የምርጫ ካርድ እንዲታተም፣ የምርጫ አስፈጻሚዎች ገለልተኝነታቸው እንዲረጋገጥ፣ ሁለት ተጨማሪ ምርጫ ጣቢያዎች እንዲ ጨመሩ የሚሉና በአጠቃላይ ስምንት ቅሬታዎችን አቅርቧል። ምርጫ ቦርድ ቅሬታዎቹ አስቀድሞ እንዳልደረሱት አስታውቋል። አዲስ ቸኮል ዝርዝሩን ያሰማናል። ብሔራዊ ምርጫ ቦርድ የሰኔ አስራ አምስቱ ምርጫ ባልተካሄደባቸውና አሁን ምርጫው ለማካሄድ ምቹ ሁኔታ አለባቸው በተባሉ ሶስት ክልሎች የመራጮች ምዝገባ መጀመሩን አስታወቀ። በሶማሌና ሀረሪ ክልሎች እንዲሁም በደቡብ ክልል የምዕራብ ኦሞ ዞን በዛሬ ሁለት ምርጫ መጀመሩን የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ለአሜሪካ ድምጽ አስታውቀዋል። በሶማሌ ክልል የመራጮች ምዝገባ ከተቋረጠባቸው አስራ አራት የምርጫ ክልሎች በሰባቱ እንዲሁም በአምስቱ የምዕራብ ኦሞ ዞን የምርጫ ክልሎችና በሀረሪ ክልል የመራጮች ምዝገባ ከዛሬ ጀምሮ ይካሄዳል ብለዋል። ለምሳሌ ሀረሪ ላይ የምናደርግ የመራጮች ምዝገባ በጀጎል ዙሪያ አሁን ከዛሬ ጀምረን ለሚቀጥሉት አስር ቀናት የመራጮች ምዝገባ እናደርጋለን። በድጋሚ ነው የሚከናወነው። የጨቁር ውስጥ ባለችው ምርጫ ክልላቸው ግን የመዘጋገር ችግር ስለሌለ የመራጮች ምዝገባ ያን ጊዜ በተካሄደው መሰረት ይቀጥልና አሁን ግን ተጨማሪ አምስት ቀን ሰተናል። ከቋግሚያን ጀምሮ ተጨማሪ ምዝገባ ያን ያመለጠ አስቶታል። የማጠናቀቂያ ና የማሟያ ብቻ ነው የምትሆነው ማለት ነው። ሶማሌ ክልል ነው። ሶማሌ ክልል ላይ የመራጮች ምዝገባ ስናካሄድ ቆይተን አቤቱታዎች በመኖራቸው የተነሳ ወደ አስራ አራት የሚጠጉ ምርጫ ክልሎች ላይ የመራጮች ምዝገባን አቋርጠን ነበረ። ምክንያቱም አቤታዎቹ መጣራት ስለነበረባቸው፣ ከዛሬ ጀምሮ በሶማሌ ክልል ሰባት ምርጫ ክልሎች ላይ የመራጮች ምዝገባን ድጋሚ እናደርጋለን ማለት ነው። ሌሎች ግን ደግሞ ጠሪ ኮሚቴው ማነው ቡድኑ አይቷቸው ችግር የለባቸውም ያላቸው የቀሩት ላይ ደግሞ ተቋርጦ ስለነበረ ሽፍት መጨረሻዎቹን አምስት ቀናት ደግሞ ማሟያ እናደርጋለን ማለት ነው። እነዚህ እንግዲህ አስራ አራቱ እሱ ክልል ላይ ያቋረጥንባቸው ምርጫ ክልሎች ናቸው ማለት ነው። አሁን የምናደርግበት ከዚ ውጭ ያለን ደቡ ህዝቦች ላይ ምዕራቡ ሞዞን ወደ ሰባ ምናምን የሚጠጉ ምርጫ ጣቢያዎች ላይ በህገወጥ መልኩ መልኩ ምርጫ ምዝገባ ተከናውነዋል። ከቦርዶ ቡና ውጭ ብለን ኢንቫሊድ ያደርግናቸው ናቸው ወይም ህገወጥ ናቸው ያልናቸው የምራች መዝገባ ነበሩ። በእነሱ ምርጫ ክልሎች ላይ አሁን ምርጫ እናደረጋለን። አንዱ ዞንች ምዕራቡ ሞ በውስጡ አምስት ምርጫ ክልሎች አሏት፣ እዛ ላይ እናደርጋል። በሶማሌ ክልል የምርጫ ቦርድ ጽፈት ቤት የፖለቲካ ጉዳዮችና የምርጫ ኦፕሬሽን መምሪያ አቶ ሱልጣን ሀሰን ዛሬ በጅጅጋ ለጋዜጠኞች በሰጡት መግለጫም በክልሉ የመራጮች ምዝገባ መጀመሩን አረጋግጠዋል። በሀረሪ ክልል ምዝገባው መጀመሩን ያገኘነው መረጃ ያመለክታል። ከሶስቱ ክልሎች ባሻገር በልዩ ልዩ ምክንያቶች የሰኔ አስራ አምስቱ ምርጫ ያልተካሄደባቸው የቤኒሻንጉል ጉሙዝ፣ የምዕራብ ኦሮሚያና በአማራ ክልል የሰሜን ሸዋ ዞን በመስከረም ሀያ ምርጫ ሊካሄድባቸው ይችል እንደሆነ ከአሜሪካ ድምፅ ጥያቄ የቀረበላቸው ሶሊያና ሽመልስ በልዩ ሁኔታ ታይተ ውሳኔ ካልተሰጠባቸው በስተቀር በምርጫ መርሃ ግብሩ መሰረት ዛሬ መራጮች ምዝገባ ያልተጀመረበት አካባቢ ለመስከረም ሀያ ምርጫ የመድረስ እድሉ ጠባብ ነው ብለዋል። ባለፈው ሳምንት የቤኒሻንጉል ጉሙዝ የጸጥታ ኮማንድ ፖስት ሰብሳቢ ጀኔራል አስራዴ ኔሮ የቤኒሻንጉል ጉሙዝ ጸጥታን በማረጋገጥ ለመስከረም ሀያ ምርጫ እንዲደርስ ጥረት እንደሚያደርጉ ተናግረው ነበር። ለክልል ምክር ቤት ምርጫ የሚካሄድባቸው ምርጫ ክልሎችን ሳይጨምር ከህዝብ ተወካዮች ምክር ቤት ወንበሮች መካከል በሶማሌ ክልል ሀያ ሶስት ባህረሪ ሁለት፣ እንዲሁም በደቡብ ክልል ምዕራብ ኦሞ ዞን አምስት ምርጫ ክልሎች ሲኖሩ፣ አብላጫው የምርጫ ውድድር በሚካሄድበት የሶማሌ ክልል እየተወዳደሩ ካሉ ፓርቲዎች አንዱ የሆነው ኢዜማ ምርጫ ቦርድ እንዲያስተካክል የሚፈልጋቸውን ጥያቄዎች በደብዳቤ አቅርበዋል። ሶማሌ ክልል የኢዜማ ምርጫ አስተባባሪ የሆኑት አቶ ጥላውን መልኬ እንዳስተካክሉ የሚፈልጓቸው ዋና ዋና ነጥቦች አንስተዋል። የምራጭ ምዝገባ ከበፊቱ ምዝገባ ቁሳቁሶች ጋር በማይመሳሰል መልኩ ምዝገባ እንዲጀመር፣ ከዚህ በፊት የነበሩ የክልል የዞን የከተማ አስተዳደርና የወረዳ ምርጫ አስፈጻሚዎች አካላት በህግ እርምት እንዲወሰድባቸው ነው። በአዲስ የሚጠቅምስል እንጠየቅ ነው። አሁንም ድጋሚ ተመሳሳይ ችግር እንዳይከሰት በምርጫ አስፈጻሚ መዋቅር ውስጥ የተቀጠሩ ሰዎች በክልሉ ውስጥ ከሚንቀሳቀሱ የተፎካካሪ ፓርቲዎች ጋር ምክክር እንዲደረግ ጠይቅ ነው። አራተኛ መራጮች ምዝገባ ሲጀመር የሁሉም የተፎካካሪ ፓርቲ ታዛቢዎች በቦታው እንዲገኙ ድል እንዲፈጠር። ሶስተኛ ከዚህ በፊት ለብሔራዊ ምርጫ ቦርድ ያቀረብነው ቅሬታ መሰረት በአግባቡ በአግባቡና በህዝቡ አሰፋፈር ናሚኪ የምርጫ ጣቢያ ያልተቋቋመላቸው ቦታዎች ፌርፌር ምርጫ ክልል እና ሽላቦ ምርጫ ክልል የምርጫ ጣቢያዎች እንዲቋቋመላቸውና በህዝብ ጥያቄ መሰረት ምላሽ እንዲሰጥበት ነው። አቶ ጥላሁን ጥያቄዎቹን አስቀድምን ለምርጫ ቦርድ አቅርበን ምላሽ አላገኘንም ቢሉም የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሪያና ሽመልስ ግን ጥያቄዎቹ ከዚህ በፊት እንዳልደረሷቸው ይናገራሉ። የተነሱ ጥያቄዎችን በተመለከተም አዲስ ካርድ እንደማይታተም ሆኖም በአዲስ መልኩ ምዝገባ እንደሚካሄድ እና ይህም በድሮ ካርድ ምርጫ ማካሄድ የሚቻልበትን እድል እንደሚዘጋ አስታውቀዋል። ሆኖ ምንድን ነው እንደ አዲስ ምዝገባ የሚካሄድባቸው ቦታዎች ላይ እንዳለ አዲስ የመራጮች መዝገባ ቁሳቁስ አሰራጅተናል ተናል እንኳን ለመራጮች የሚጠባቀቱ ለስልጠናው ራሱ ለመመሰለጥናቸው ሰዎችም ቁሳቁስ አሰራጅተናል። ስለዚህ አዲስ ካርዶችን እንደ አዲስ መሰራጨት አለባቸው የሚለው በጣም ኦቪየስ ነው። አዲስ ካርድ ካልሰጠን በድሮ ካርድ መቼም ሰው ሊመርጥ አይችሉም። አዲስ የመራጮች መዝገባ የሚባለውም ዓላማውም ራሱ እሱ ስለሆነ ማለት ነው። በመላ ሀገሪቱ አንድ አይነት ካርድ አሁን የእነሱ ጥያቄ አስቀድሞ የተበተነ ስላለ በድሮ ካርድ ሰዎቹ ድጋሚ ሊመርጡ የሚችሉበት እድል ስላለ እሱ አይደለም፣ ሊኖር አይችልም። ምክንያቱም የድሮን መዝገብ ከሰበሰብከው የድሮን ካርድ ይዞ የመጣ ሰው መዝገብ ላይ ስሙ ሲፈልግ የትኛው መዝገብ ላይ ይገኛል? እሱ ነው አይደለም። ምክንያቱም ቀሪ ያለው ሁሉ ካርድ ሁሉ ጊዜ ቀሪ ያለው። የምርጫ አስፈጻሚዎችን በተመለከተም የመንግስት ሰራተኞች ሁሉ ገለልተኛ አይደሉም ብሎ ለመወሰን አስቸጋሪ ነው ብለዋል ሶሊያና ሽመልስ። አጣሪ ቡድኑም በዚህ እንደተስማሙ ነው የገለጹት። ሆኖም በሶማሌ ክልል ምርጫ አስፈጻሚዎችን ተስማምተው መስጠት ላይ ችግር እንዳጋጠማቸው ነው የኮሚኒኬሽን ዳይሬክቶር የሚገልጹት። ፓርቲዎች ገለልተኛ ነው የምትሉትን ሪኮመንድ አድርጉ ስጡን ብለን ጠይቀናል። ከዛ በተጨማሪም ደግሞ በምትንቀሳቀሱበት ክልል ደግሞ ያላችሁ ፓርቲዎች ደግሞ በጋራ ምክር ቤታቸው አማካኝነት አንድ ላይ ሆናችሁ አስፈጻሚዎችን እነዚህ እነዚህ አስፈጻሚዎች ቢያስፈጽሙ ሪኮመንድ እናደርጋለን ሁላችን የምንተማመንባቸው ናችሁ ብላችሁ ስጡንም ብለን ከደቡብ ክልል ያን አግኝተናል። ከዚህ በፊት አማራ ክልል ያን አግኝተናል። ኦሮሚያ ላይ እንደዚህ አግኝተን በተለይ በስነ ስራ ትምርጫል ሶማሌ ክልል ላይ ማግኘት አልቻለም። ፓርቲዎቹ ራሳቸው የጋራ ምክር ቤት ውስጥ ሆልናል ተስማምተን መንገድ ትላቻለን ቦርድ ሚውስ ነውስታኔ ውስጥ በእኛ በኩል በዚህ ጋር በስምምነት ለዚህ ነፍስ የምንለው የለንም ነው ብለው ያሉት። በደብዳቤ የመራጮች ምዝገባ መርሃ ግብርን ፓርቲዎች አስቀድመው እንዲያውቁ ስለተደረገ የመራጮች ምዝገባ በሚካሄድበት ጊዜ ፓርቲዎቹን መገኘት ይችላሉ ብለዋል። የታዛቢ መታወቂያ ከፈለጉም እንሰጣለን ብለዋል። የኮሚኒኬሽን ዳይሬክተሯ በፈርፈርና ሽላቡ አዲስ ምርጫ ክልል መክፈትን በተመለከተ ከዚህ በፊት የደረሰ ጥቆማ እንደሌለና ና ከዚህ በኋላም አዲስ የሚከፈት ምርጫ ጣቢያ እንደማይኖር ሶሊያና ሽምልስ ተናግረዋል። ኢዜማ በእጩዎቹ ላይ በሚደርሰውን ጫና ና በክልል የጋራ ምክር ቤት አለመካተቱን በተመለከተ ያቀረበው ቅሬታ እንዳልደ ደረሳቸው ሶሊያና ሽመልስ ተናግረዋል። በዚህ ረገድ ኦብነ ቅሬታ አቅርቦ እንደታየለ ሲያስታወቁት የኮሚኒኬሽን ዳይሬክተሯ ከየዜማ ግን እስካሁን የቀረበ ቅሬታ አልነበረም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ